የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪ ፕሮፌሰር በየነ ጴጥሮስ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን በሰጡት ጋዜጣዊ መግለጫ ላይ ያስተላለፏቸው መልእክቶች የሀገሪቱን ወቅታዊ አጣዳፊ ሁኔታ ያገናዘቡ አይደሉም ብለዋል። መንግሥት ችግሮቹን ለመፍታትም ሆነ ከተቃዋሚዎች ጋር ለመነጋገር ዘግይቷል ሲሉም ወቅሰዋል። ፕሮፌሰር በየነ መድረክ የመፍትሄ አማራጮች እንዳሉትም ገልጸዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዶክተር መረራ ጉዲና መታሰር ላይ በመድረክ ምክትል ሊቀመንበር ያሰሙት መልእክት መንግሥት በጉዳዩ ላይ አስቀድሞ ፍርድ መስጠቱን ያሳያል ብለዋል። መለስካቸው አመሃ ፕሮፌሰር በየነ ጴጥሮስን አዲስ አበባ ላይ ያነጋግሯቸዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከትናንት ወዲያ ጠቅላይ ሚኒስትር ኃይለማርያም ደሳሌ ለውጭ ሀገር ጋዜጠኞች የሰጡትን መግለጫ በአጠቃላይ ሲመለከቱት ሀገሪቱ ያለችበት ሁኔታ አስቸኳይ መፍትሄዎችን የሚሻ መሆኑን ያገናዘበ አይደለም ብለዋል። በሳቸው አባባል ንግግራቸው ሁልጊዜም ለመስጠት ከመታደል ተነስተው የሚናገሩ የቀረው የኢትዮጵያ ሕዝብ ደግሞ ለመቀበል የተዘጋጀ የሚመስልና በዚህ ሂደት ውስጥ ሐሳቡ ምንም ቦታ የሌለው እንደሆነ የሚያሳይ ይመስላል ሲሉም ያብራራሉ። ግንዛቤያቸውንም ሲያስረዱ ፕሮፌሰር በየነ ይህን ብለዋል። እኔ ተገነዘብኩት አንደኛ፣ ያው በጠቅላይ ሚኒስትሩ የሚመራው መንግስት እንደው በጣም ተደላድሎ የተዝናና መሆኑን ነው የሚያሳየው። ምንም አይነት የወቅቱን ሁኔታ እናረጋጋ፣ መተማመን ላይ እንድረስ፣ ዘላቂ መፍትሄ እንፈልግ የሚል መንፈስ አላየሁባቸውም። በእነሱ በኢህአደግ እይታ ስለ ስኬቶቻቸው ነው ሲያወሩ የነበሩት። እንግዲህ የህዝብን ህይወት ነቅቶ ያላረጋጋ ስኬት በተዝናና መልክ ሲያስረዱ ሲያስፋፉ ነው ያዳመጥኩትና እኔ ይሄ ላክ ኦፍ እርጀንሲ እዚህ ይህንን አጣዳፊ ሁኔታ ብዙሃኑን ህዝብ በሚያሳምን ደረጃ ለመለወጥ ሲተጉ አላየውም። ሲተጉ የሚያሳይ ንግግር አይደለም። ፕሮፌሰር በየነ ጴጥሮስ ቀደም ሲል ጠቅላይ ሚኒስትር ኃይለማርያም ደሳለኝ በግል ባነጋገሯቸው መሰረት ከተቃዋሚዎች ጋር በሀገሪቱ ፖለቲካዎች ችግሮች ዙሪያ ለመነጋገር የተያዘው እቅድ እንዳለ መሆኑን፣ ገዢው ፓርቲ ዝግጅት ያደረገ መሆኑን ቢገልጹም ዘግይቷል ነው የሚሉት። ዘግይተዋል ዘግይተዋል። ይህንን ሁሉ በጣም ግልጽ ነው። የታወቀው ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ምህዳር ጥያቄ ነው። ህዝቡን እኮ ያስነሳው ፖለቲካችንን በምንተማመንበት ደረጃ ላይ ብናደርስ ይሄ ሁሉ ከቁጥሮች የወጣ እንብታም ግርግር ምንም አይኖርም ምክንያቱም ይህንኑ የተማመንበትን እንትን ተጠቅመን እንቀይረዋለን ኢህአዴግን ቆይ ምርጫ ጠብቅ ነው ህዝቡ ማለት የነበረበት ፕሮፌሰር በየነ አብዛኛውን ጊዜ የወሰደው ኢህአዴግ በውስጥ እታደሳለሁ ብሎ የሚያከናውናቸው ድርጊቶች ናቸው ይላሉ የነሱኑ ስርዓት በመጠገን ይህን ነገር ባለፈ 25 ዓመት ወደ መራንበት እንደገና እንመልሰዋለን ብሎ ትልቅ ስህተት ነው። አሁን የካድሮች ጥገና ነው እያየናለን። ይሄ ለህዝቡ ምኑም አይደለም። ይሄ ፓርቲያችሁ እንዳይወድቅ፣ እንዳይከሰከስ ለመከላከል የውስጥ ፓርቲያዊ ጥገና ነው። ህዝቡ ደግሞ ከዚያ በላይ ነው። ከዚያ አልፎ ነው የጠየቀው። ይሄ ሀገር እድል በፓርቲያችሁ እጅ ብቻ መሆን የለበትም። ሌሎቹም ይግቡበት። ስለዚህ ጊዜ አባክነዋል። ታሳቢያቸውም ስህተት ነው። ከዚያ እንድነቁ ነው የምንፈልጉ። መድረክ ለሀገሪቱ ችግሮች መፍትሄ ይሆናሉ የሚላቸው ብዙ ሀሳቦች እንዳሉትም ፕሮፌሰር በየነ በሰፊው ተንትነዋል። እነዚህም አዲስ እንዳልሆኑና ከ20 ዓመት በላይ ሲንከባለሉ የኖሩ ችግሮች የመሆናቸውን ያህል መፍትሄዎቹም ሩቅ እንዳልሆኑ ይጠቁማሉ። መሰረታዊ የሆነው ህገ መንግስታዊ መሻሻልን የሚጠይቁ ጉዳዮች አሉ። እንደ ብሔራዊ ምርጫ ቦርድን ማን ይሰይማል፣ አባላት ማን ይሰይማል የሚለው ህገ መንግስቱ፣ ጠቅላይ ሚኒስትሩ መርጦ በፓርላማ አቅርቦ ያጸድቃለሁ ምለው፣ ያ እንግዲህ ኢህአዴግ ራሱ መርጦ በኢህአዴግ ፓርላማ የሚደረገው ይሄ፣ ለብዙሀኑ ኢትዮጵያውያን ተደራሽ የሆነ አሰራር አይደለም። እንደዚህ እንደዚህ አይነቶቹ ይህ አሁን የምርጫ ስርዓቱንም ቢሆን ነው ሐምሳ ከመቶ በላይ ሐምሳ ሲደመር አንድ በላይ ያሸነፈ ስልጣን ይይዛል የሚለውም ቢሆን ለእኛ ሀገር ወደ ዴሞክራሲ ስራ ለመግባት ጥረት ለምናደርገው አይሆንም ተስፋ አስቆራጭ ነው። የመድረክ የወቅቱ ሊቀመንበር እንደሚሉት ላለፉት ሁለት ዓመታት ያህል በሀገሪቱ የታየው ህዝባዊ ተቃውሞ መሰረቱ የህዝብ ድምፅ ዋጋ ማጣቱ ነው። በተለይ በ2007 አገር አቀፍ ምርጫ ኢህአደግ ብቸኛ አሸናፊ መሆኑ ከተወሰነ በኋላ የተፈጠረ ችግር ነው ይላሉ። ጠቅላይ ሚኒስትሩ ገዢው ፓርቲ ከሀያ ከማያንሱ በሀገር አቀፍ ደረጃ ከተደራጁት ተቃዋሚ ፓርቲዎች ጋር ለመወያየትና ለመከራከር ያቀደውን በተመለከተም በተናገሩት ላይ ፕሮፌሰር በየና አስተያየታቸውን ሰጥተዋል። የእኛ እምነት ማንም የተደራጀ አካል በመንግስት እውቅና ተሰጥቶም ሆነ ሳይሰጠው ሀገራዊ አጀንዳ አለኝ የሚል ሰላማዊ እስከሆነ ድረስ ከዚህ ሀገራዊ መፍትሔን ለመሻት ከሚደረገው ጥረት ውጭ መሆን አለበት የሚል እምነት የለንም። መሳተፍ አለበት አገር ቤትም ውስጥ ሆነ ውጭም ይሁን። ና ኢህአዴግ ገንዘብ እየከፈለ በተቃዋሚ ስም አድራጅቷቸዋል ያሏቸውን ፓርቲዎች በዚህ ታሳቢ ውስጥ ካሉ ቅንነት የጎደለው ስራ ነው ሲሉ ያስገነዝባሉ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጋዜጣዊ መግለጫው ላይ ከተሰነዝሩላቸው ጥያቄዎች ተነስተው ዶክተር መረራ ጉዲና የታሰሩት ከጸረ ሰላም ኃይሎች ጋር በማሴራቸው ነው ያሉትን ፕሮፌሰር በየነ ጴጥሮስ አይቀበሉትም። በእርሳቸው እምነት ይህ አገላለጽ የዶክተር መረራን በምህር ላይ የተመሠረተ ሰላማዊ የፖለቲካ ትግል አካሄድ የሚያንኳስስ እንደሆነ ገልጸው ጠቅላይ ሚኒስትሩ ባሉት መሠረት የሚያቀርቡት ማስረጃ ካለ ለማየት እንደሚጓጉ ገልጸዋል። አንደኛ ከመንግስት መሪ የተጠቀሙ አረፍተ ነገር ራሱ ችግር እንዳለበት ነው የምገነዘበው። በመንግስት ደረጃ እንግዲህ ዶክተር መረራ ላይ ፈርደው ጨርሰዋል ማለት ነው። ይሄ ለፍርድ ቤት የሚተው ነው እንጂ ያ ሆነ መረጃቸውን ነው እ የሚያቀርቡት በዚህ ምክንያት ወንጀለኛ ነው የምልኮ መልእክት ነው ያስተላለፉት። ፕሮፌሰር በየነ ጴጥሮስ መድረክም ሆነ ሌሎች ተቃዋሚ ድርጅቶች ለሀገሪቱ ችግሮች መፍትሄ የሚሆኑ ሁሉ አቀፍ መርሃ ግብሮች ወይም ሀሳቦች የሏቸውም የሚሉትን ተቾች የሰነፎች ወይንም እውቀት የጎደላቸው ሰዎች አስተያየት ነው ሲሉ ይነቅፋሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ